ሰላም ጤና ስጥልን፣ እንደምን አላችሁ? ይህ የዓለም አቀፉ የአድቬንቲስት ሬዲዮ የአማርኛ ክፍል ስርጭት መሰናዶ ነው። በዚህ በዛሬው ጠዋት የተለያዩ መንፈሳዊ መዝሙሮችን ይዘንላችሁ ቀርበናል። በዛሬው ዕለት በእምነት እንድንበረታ በጌታ ተስፋ ላይ ደግሞ እንድንታመንና ከእሱ ጋር እስከ መጨረሻው ጸንተን እንድንቆይ የሚያበረታቱና የሚያነቃቁ መንፈሳችንንም ደግሞ ወደሱ ከፍ ከፍ የሚያደርጉ የተለያዩ መዝሙሮችን ይዤላችሁ ቀርብ ያለው በሚኖረን ጊዜ በተለየ ሁኔታ ከመዝሙሮቹ ትልቅ በረከት እንደምታገኙ ተስፋ እናደርጋለን። አሁን በመጀመሪያ ይዤላችሁ የቀረብኩትን የወንድማችንን የፓስተር ተስፋይን መዝሙር ጋብዛቸዋለሁ። ከመዝሙሩ በኋላ እንገናኛለን። በመዝሙሩ እንደምትባረኩ ተስፋ እናደርጋለን። አይተናል ልጁን የጌታን ቁርጭም ጥሚታችን ሲያጸና የደካሞችም ጌታ ነው ብርታት ጉልበት የሚሰጥ ነው

ما كتبت ستو يفاوزها بسطيتها بالتوت بالتوت برانم تلم

ኃይል ተላጅቶ ከላይህ እንደ ወትሮ መሆን ያቃት ምርኮኛ ሆነ የቀረህ። ኃጢአት አባብሎ የገዛ ኢየሱስ እስራት ፈጪ ነው ኢየሱስ ሰንሰለት ወጣሽ ነው ኢየሱስ ጉልበትን አዳሽ ነው አንዴ አስበይ

ኢየሱስ ከድካም ያነሳል አይጥልም፣ ፍጹም ይራራል። ሁላችን አፈር እንደሆን በእርግጥም እሱ አስቧል። አሁን ተነሳ፣ አትዘግይ፣ ገስግስ ወደ እርሶ አትቆይ። እንደ ቀደመው ብርታት ይመለሳል ሃይል ጉልበት

ቀደም ሲል በቀረበው መዝሙር እጅግ እንደተባረካችሁ እናምናለን አሁን ደግሞ እንዲሁ ተስፋን የሚያለመልም ግሩም ድንቅ ደግሞ መዝሙር ከወንድማችን ማሞ ጴጥሮስ መዝሙር አንዱን እንጋብዛቸዋለን በዚህ መዝሙር ደግሞ የበለጠ እንደምትባረኩና ወደ ጌታ እንደምትቀርቡ ተስፋ እናደርጋለን መዝሙሩን አዳምጠን እንደገና እንገናኛለን

ያን ድሮ የተገባውን የተስፋ ቃል ለእርሱ ልጆች እንሆን ዘንድ በክርስቶስ ለመጠቅለል አስቀድሞ የወሰነን በልዩ ፍቅሩ መረጠን። አምላካችን ሁሌም ይመስገን፣ ከሞት አፋፍ ታደገን። የሱስ እወድሃለሁ እኮ፣ የሱስ እወድሃለሁ እኮ።

ተርሳው ወጣስ ለግሰው ሰው ትላንተ የሚያስበውን በመከራይ ማይትልን ከአንጀቱ የወደደ። የተወደዳችሁ አድማጮቻችን በሚቀርቡት መዝሙሮች እጅግ በጣም እንደተባረካችሁ ተስፋ እናደረጋለን። አስተያየትና ጥያቄ ቢኖራችሁ በ0910828182 ላይ በቴክስት ወይም ደግሞ በድምፅ መልእክቶቻችሁን ልታደርሱን ትችላላችሁ። በመቀጠል ደግሞ ከጁልያታ ከተባለችው መዘማሪ አንድ መዝሙር እንጋብዛችኋለን። በተለየ ሁኔታ በእግዚአብሔር ላይና በተስፋው ላይ መታመን እንዲኖረን ይህ መዝሙር ያበረታታናል። የመዝሙሩን ጋብዛቸዋለን። መዝሙሩን አዳምጠን እንደገና እንገናኛለን። ወደ መዝሙሩ እናምራለን። ልዩ ኢየሱስ ዩ I didn't touch and yeah. yeah. i until any የተወደዳችሁና የተከበራችሁ አድማጮቻችን በሚቀርቡት ጣዕመ መዝሙሮች ሁሉ እጅግ በጣም እየተባረካችሁ እንደሆናችሁ እናምናለን። በመቀጠል እንደገና ከወንድማችን ተስፋዬ ሽብሩ መዝሙር እጅግ የሚያበረታታና በእምነት ጉዟችንን እንድንቀጥል የሚያደፋፍረውን ግሩም መዝሙር እንጋብዛቸኋለን። ለሚኖራችሁ አስተያየት በመልእክት ሳጥን ቁጥራችን 145 በስልክ ቁጥራችን 0910828182 ላይ ብደውሉልን ልናስተናግዳችሁ ዝግጁ መሆናችንን እየገለጽን ቀጣዩን መዝሙር እንጋብዛቸዋለን። የእምነቴ ጀማሪ ኢየሱስ የእምነቴ ፈጻሚ ኢየሱስ የሕይወቴ ጀማሪ ኢየሱስ የሕይወቴ ፈጻሚ ኢየሱስ አንተን ብቻ ያየውን ጊዜ መኖር ይሻለኛል። በቤቱ አንተን ብቻ ያየውን ጊዜ መኖር ይሻል getaye Hatta can takwami getaye Matı sasa tu Yematı Aynı bantı yirif medeni Tariya Yemne te je mali Jesus, yemne te Yesus mi Jesus. Ye iwo te Yesus mali Jesus, ye iwo te faza mi Jesus. Antenu bicha ayu gize, manori shar Geçtiğimiz günlerin yegâni, ne aynı mi tarıpti yatalm? Tarihe kan çuvitim Yen de te jamari Jesus, yen de te fetsami Jesus. Yei wa te jamari Jesus, yei wa te fetsami Jesus. Until the chai are you going to see? Nan orishare in al bebéte. Until the chai ካምን ጌታዬ ቢጠሩ ምትሰማ ጌታዬ፣ ካምን የምታውቅ ጌታዬ፣ ትከሻም ሰፊ ጌታዬ፣ ቢደገፉብት አስመካለ መች እንደ ሰው ችላ ትላለ። ቢደገፉብት አስመካለ መች እንደ ሰው ችላ ትላለ። የእምነቴ ጀማሪ ኢየሱስ የእምነቴ ፈጻሚ ኢየሱስ የሕይወቴ ጀማሪ ኢየሱስ የሕይወቴ ፈጻሚ ኢየሱስ አንተን ብቻ ያየው ጊዜ መኖር ይሻለኛል በቤት አንተን

የእምነቴ ጀማሪ ኢየሱስ፣ የእምነቴ ፈጻሚ ኢየሱስ፣ የህይወቴ ጀማሪ ኢየሱስ፣ የህይወቴ ፈጻሚ ኢየሱስ፣ አንተን ብቻ ያየውን ጊዜ። የተወደዳችሁና የተከበራችሁ አድማጮቻችን እየሰማችሁ ባላችሁት ፍጻመ መዝሙሮች እጅግ በጣም እንደተባረካችሁ እናምናለን። በመቀጠል ደግሞ በህብረት ከተዘመሩት መዝሙሮች መካከል እጅግ እጅግ ደስ የሚያሰኝና ተስፋን የሚያስጨብጠውን ይህን መዝሙር ጋብዛችኋለሁ። እንግዲህ የሚኖራችሁን አስተያየት እና የመዝሙር ደግሞ ምርጫ ካላችሁ በመልእክት ሳጥን ቁጥራችን ዜሮ ዘጠኝ አስር ሰማንያ ሁለት ሰማንያን ሰማንያ ሁለት ላይ እንዲሁም ደግሞ በመልእክት ሳጥን ቁጥራችን መቶ አርባ አምስት ላይ እንድትጽፉልን እንድትገናኙ እንጋብዛለን። ወደ መዝሙሩ እናመራለን። እስቲ ድምፅን ላሰማ መቅደስ ገምጂ All the የተወደዳችሁ አድማጮቻችን ዛሬ ደግሞ በአዳመጣችኋቸው መዝሙሮች እጅግ እንደተባረካችሁ እናምናለን። በሚቀጥለው ሳምንት ደግሞ እንደዚሁ በዚሁ ሰዓት የተለያዩ መዝሙሮችን አዘጋጅተን ይዘንላችሁ እንቀርባለን። ለሚኖራቸው አስተያየት በመልእክት ሳጥን ቁጥር 145 በስልክ ቁጥራችን 0910 828182 ላይ አስተያየታችሁን እንዲሰጡን እናበረታታቸዋለን። እግዚአብሔር ጸጋና ቸርነት ከሁላችን ጋር ይሆን። እጅ እንስጠው ነ ጌታ ሽባነትህን ያስቀራል